የአፍሪካ ቀንድ የፖለቲካና የጸጥታ ሁኔታ በተለይ በሶማሊያና ደቡብ ሱዳን ያለው አለመረጋጋት ሌላው ዋና አፍሪካ ነክ የሚኒስትሮች መነጋገሪያ አጀንዳ ነበር። የአፍሪካ ቀንድ ሀገሮች የፖለቲካና የጸጥታ ሁኔታ አንድም ከውስጥ በሚነሱ ችግሮች ወይም ከአገሮች ጋር በሚፈጠሩ ግጭቶች ምክንያት አስተማማኝ አለመሆኑ አሳሳቢ መሆኑን ሚኒስትሮቹ እንዳመኑበትም ተገልጿል። የአፍሪካ ቀንድ አለመረጋጋትና የደህንነት ስጋትም ከአካባቢው ሀገሮች አልፎ ሌሎችንም በቀይ ባህር አካባቢ ያሉትን ሀገሮች የሚመለከት በመሆኑ የአውሮፓ ህብረት አካባቢውን ለማረጋጋትና አስተማማኝ ሰላም ለመፍጠር የበለጠ ሊያደርግ በሚችልበት ሁኔታ ሚኒስትሮቹ በጥልቀት እንደተወያዩ ተገልጿል። ከስብሰባው በኋላ የውጭ ጉዳይ ኃላፊ ወይዘሮ ሞገሪኒ በሰጡት ጋዜጣዊ መግለጫ ሚኒስትሮቹ በአዲሱ የህብረቱና የአፍሪካ ግንኙነት ላይ እንደተወያዩና በአፍሪካ ቀንድ ባለው ሁኔታም የአውሮፓ ህብረት የሚሰጠውን እርዳታና የሚያደርገውን ተሳትፎ አጠናክሮ እንዲቀጥል መስማማታቸውን አስታውቀዋል። የአፍሪካ ቀንድ ችግር በሶማሊያና ደቡብ ሱዳን ብቻ የተወሰነ ሳይሆን በኢትዮጵያና ኤርትራም የሚስተዋል ነው። በኢትዮጵያ ከአንድ ዓመት በላይ የዘለቀ የህዝብ ተቃውሞ መታየቱ የሚታወቅ ነው። በአሁኑ ወቅትም እንደ ዶክተር መራራ ጉዲና ያሉ የረጅም ጊዜ ህጋዊ የተቃዋሚ የፖለቲካ መሪዎች ጭምር ታስረዋል። በእነዚህ በሁለቱ አገሮች ላይስ ሚኒስትሮቹ ተወያይተዋል? ሁለተኛ፣ በኢትዮጵያና ኤርትራ ስላለው ግጭትስ እርስዎ ቀደም ሲል ባወጡት መግለጫ ሁለቱም ወገኖች ችግሩን እንዲፈቱ ጥሪ ማቅረበው የሚታወስ ሲሆን አሁንስ ተወያይታችሁበታል ህብረቱ ችግሩን ለመፍታት በምን ሁኔታ ነው ሊሳተፍ ያቀደው በማለት ከዶቼቬሌ ለቀረቡት ጥያቄዎች ወይዘሮ ሞገሪኒ በሰጡት መልስ አዎ ተወያይተንባቸዋል ብለዋል። አዎ፣ ሁለቱን ጉዳዮች የኢትዮጵያ ውስጣዊ ችግሮችን በሚመለከትና በሁለቱ አገሮች ያለውን ግጭት በሚመለከት የእኛ ሚና ምን ሊሆን እንደሚችል ተወያይተናል በማለት በጉዳዩ ላይ ቀደም ሲል አዲስ አበባ በቅርቡ ደግሞ ለንደን ላይ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ተገናኝተው እንደተወያዩም ጠቅሰው በኢትዮጵያና ኤርትራ መካከል ባለው ሁኔታ በሚኒስትሮቹ የተደረገውን ውይይት ሲያብራሩም ዛሬ ከሚኒስትሮቹ ጋር በነበረው ክርክር በዚህ ጉዳይ የአውሮፓ ህብረት ጠቃሚ ሚና ሊጫወት እንደሚገባው ግልጽ መረዳት ነበር። ይህም በኤርትራና ኢትዮጵያ መካከል ያለውን ሁኔታ በማሻሻል ብቻ ያተኮረ ሳይሆን በአጠቃላይ በአፍሪካ ቀንድ ደረጃ የአካባቢውን ሰላም ለማረጋገጥ የሚችል የደህንነት መዋቅር ሊመሰረት የሚችልበትንም የሚጨምር ነው በማለት የዚህ አይነት አስተሳሰብና አሰራር በተለይም የአፍሪካ ቀንድ ካለው ስትራቴጂካዊ አቀማመጥ አንጻር አስፈላጊና ጠቃሚም መሆኑን አስታውቀዋል። የኢትዮጵያን የውስጥ ችግር በሚመለከትም አሁንም ከኢትዮጵያው ጠቅላይ ሚኒስትር ጋር ባደረግኩት ውይይት የጋራ ብሔራዊ ውይይትን አስፈላጊነት አንስቻለሁ ብለዋል ወይዘሮ ሞጎሮኒ። በኢትዮጵያ የውስጥ ጉዳይ ከጠቅላይ ሚኒስትሩ ጋር ተወያይቻለሁ። ከዚህ ቀደም አዲስ አበባ ላይ እንዳልኩት ሁሉ አሁንም የግልጽና ሁሉንም የሚያሳትፍ የፖለቲካ ውይይትን አስፈላጊነት አንስቻለሁ። በአዲስ አበባው ጉብኝት የተቃዋሚ ፓርቲ መሪዎችን አግኝቼ ሳነጋግር ይህንኑ ነው ያበረታታሁት። ሁኔታው በምንም ይሁን በምን ወደ አልተፈለገ አቅጣጫ ከሚሄዱ በፊት አገሪቱ የፖለቲካ ውይይት በማድረግ ችግሩን መፍታት ይኖርባታል። ይህን ማድረግም ትችላለች ብዬ አስባለሁ ብለዋል። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ